አውሮፓና ጀርመን የአውሮፓ ህብረትና የአባል ሀገራት መንግስታት ህገወጥ የሚሉትን ስደት ለማስቆም የስደተኞች መነሻና መተላለፊያ ከሚባሉ ሀገራት ጋር በትብብር የመስራት እንቅስቃሴ ከጀመሩ ጥቂት የማይባሉ ዓመታት ተቆጥረዋል። በተለይ የሜዲትራኒያንን ባህር አቋርጠው አውሮጳ ለመግባት የሚሞክሩ የአፍሪቃ ሀገራት ስደተኞችን ለመግታት ከአፍሪቃ መንግስታት ጋር የተለያዩ ስምምነቶች ላይ ደርሰዋል። ከመካከላቸው የዛሬ ዓመት ቫሌታ ማልታ ውስጥ የተካሄደውና የአውሮጳና የአፍሪቃ ህብረት አባል ሀገራት መሪዎች ይፋ ስምምነት ላይ የደረሱበት ጉባኤ አንዱ ነው። ይኸው ከስልሳ በላይ የመንግስታት ተወካዮችና ጉዳዩ የሚመለከታቸው የአውሮጳና የአፍሪቃ ህብረት ተቋማት እንደዚሁም አካባቢያዊና ዓለም አቀፍ ድርጅቶች የተካፈሉበት ጉባኤ ችግሩን ይፈታሉ የተባሉ ውሳኔዎችን አሳልፎ ነበረ። ጉባኤው ሁለቱ ወገኖች በሀገርና በአካባቢ ደረጃ ስደትን በሚመለከቱ ጉዳዮች ላይ ኃላፊነትን በጋራ ለመወጣት ትብብሮችን ማጠናከር በአጋር ሀገራት የስደትን ትክክለኛ ምንጮች ማድረቅ የሚያስችል እርዳታ መስጠት፣ ህገወጥ ስደትንና የሰው አሻጋሪዎችን ለመከላከል ትብብሮችን ማጠናከር በመፍትሄነት ከተስማማባቸው እቅዶች መካከል ዋና ዋናዎቹ ናቸው። ለዚሁ ለቫሌታው የድርጊት መርሃ ግብር ማስፈጸሚያ የአውሮፓ ህብረት የአስቸኳይ ጊዜ እርዳታ 1.88 ቢሊዮን ዩሮ መድቧል። በቅርቡ ታገሳይቱንግ የተባለው ግራ ዘመሙ የጀርመን ጋዜጣ ባቀረበው የምርመራ ዘገባ ከአውሮጳ ህብረት በጀትና ከአውሮጳ የልማት እርዳታ የሚገኘው የዚህ ገንዘብ ዋነኛ ተጠቃሚዎች የአውሮጳ ኩባንያዎች መሆናቸውን አጋልጧል። የጋዜጣው ዘጋቢ ዚሞነ ሺልድ ቫይንና ሌሎች 24 ጋዜጠኞች ባካሄዱት ምርመራ የእርዳታው ገንዘብ ግንባር ቀደም ተጠቃሚዎች የጀርመንና የአውሮጳ ኢንዱስትሪዎች እንደዚሁም የጦር መሳሪያ አምራች ኩባንያዎች መሆናቸውን ደርሰውበታል። እኛ በቀላሉ በብረት አጥር አምራች በኩል ነው መረጃ ያገኘ ነው። ከነሱም አብዛኞቹ የጦር መሳሪያ አምራቾች ናቸው። ለጦርነት የሚያገለግሉ የተለመዱ ታንኮችን የሚሰሩ እንደ ራይን ሜታል እና ዶቼ ኮንሰርን የመሳሰሉ አዳዲስ ተቋማት ተፈጥረዋል። ይህንን አጥር የማሳጠር ሀሳብ የጀርመን የቀድሞ የልማት ሚኒስትር ዴርክ ኒብል እንደ አንድ ደንብ አስቀምጠው፣ እንደገና ደግሞ ሀሳቡ ተግባራዊ እንዲሆን አጥር ለሚገነቡ ኩባንያዎች ከፍተኛ ቀስቃሽ ሆኑ ሲሆን ዶችላንድ ፍሩን ታውን አንላግን ስተላ ዘገባውን ያወጣው የታገሳይ ቱንግ የአፍሪቃ ዘጋቢ የ36 ዓመቷ ዚሞነ ሽሊንድቫይንና መርማሪ ጋዜጠኞቹ በ37 የአፍሪቃና የአውሮፓ ሀገራት ውስጥ ነው ፍተሻ ያካሄዱት። የጋዜጣው የምርመራ ዘገባ ፕሮጀክት ኃላፊ ክርስቲያን ያኮብ እንዳሉት ብዙ በተለፋበት በዚህ ምርመራ የአውሮፓ ሕዝብ እንዳይሰማና ና እንዳያውቃቸው የተደረጉ ያልታተሙ ሰነዶችን አግኝተዋል። ሰነዶቹንም ያገኙት መንግስታዊ ካልሆኑ ድርጅቶች ድርጅቶችና የአውሮፓ ሕብረትን መርህ ከሚተቹ ውስጥ አዋቂዎች ነው። ጋዜጠኛ ሽሊንድ ቫይን እንደምትለው በርካታ የአውሮጳ ህብረት ፓርላማ አባላት መንግስቶቻቸው ከአፍሪቃ አምባገነኖች ጋር በድብቅ ስለሚፈጽሟቸው ውሎች ምንም አያውቁም። ከመካከላቸው አንዱ ህብረቱ ለሱዳኑ መሪ የገባው ቃል ነው። ሱዳን ባመዛኙ ኤርትራውያንና ኢትዮጵያውያን ስደተኞች ወደ አውሮጳ ከሚሻገሩባቸው ሀገሮች አንዷ ናት። ከዚህ ሌላ ባለፈው ዓመት ከአንድ መቶ ሺህ በላይ ሱዳናውያን ስደተኞች አውሮፓ ገብተዋል። ሽሊንድ ቫይን እንደምትለው የአውሮፓ ህብረት በጦርና በሰብአዊነት ላይ በተፈጸሙ ወንጀሎች በዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት የእስር ማዘዣ ለተቆረጠባቸው የሱዳኑ መሪ ኦመር አልበሽር ከኤርትራና ከኢትዮጵያ ሱዳን የሚገቡ ስደተኞች ወደ አውሮጳ እንዳይመጡ የሚያስቆሟቸው ከሆነ አውሮጳ ያሉ ተገን የተከለከሉ ሱዳናውያንንም ከወሰዱ የሀገሪቱን ብድር ለመሰረዝ ቃል ተገብቶላቸዋል። እናም ትላለች ጋዜጠኛዋ፣ ህብረቱ የልማት እርዳታን ከመልካም አስተዳደር እና ከሰብአዊ መብት አያያዝ ጋር ከማገናኘት ይልቅ አሁን ስደተኞች አውሮፓ እንዳይመጡ ለሚተባበሩትና የተገን ጥያቄያቸው ያልተሳካላቸውን ዜጎች ለሚወስዱት መንግስታት የገንዘብ ሽልማት መስጠት ነው የተያያዘው። ለተበደሉ ህዝቦች መብት የሚቆመው ገዜል ሻፍት ፊር በድሮህተ ሜንሽን የተባለው የጀርመን ድርጅት የአፍሪቃ ጉዳዮች አማካሪ ኦልሪሽ ዴሊዩስ ይህን አሰራር በጥብቅ ይተቻሉ። በእርሳቸው አስተያየት ከአምባ ገነን መንግስታት ጋር እነዚህ ስምምነቶች ላይ መደረሱ በየትኛው መመዘኛ አግባብ አይደለም። እንዴት ነው በእነዚህ ሀገራት ዲሞክራሲን ተግባራዊ ማድረግ የሚቻለው? የሲቪክ ማህበራትንስ እንዴት ነው ማበረታታት የሚቻለው? አሁን ከሁሉም በላይ ቅድሚያ የተሰጠው በሀገራቱ ከፍ ብሎ የሚገነባው አጥር ጉዳይ ነው። አጥሩ ከተገነባ ከእነዚህ ሀገራት አንድም ሰው ወደ አውሮጳ እንዳይሸሽ ማድረግና በአውሮጳ የተገን ማመልከቻው ተቀባይነት ያላገኘ ስደተኞችንም መመለስ ላይ ብቻ ነው ትኩረቱ። ይህ ነው የስምምነቱ መሰረት። ይህንን ካደረጉ እርዳታ ይሰጣቸዋል፣ ገንዘብም ያገኛሉ። ይህ ደግሞ በአፍሪቃ ልማትና ዴሞክራሲ እንዲሰፍን የሚያደርጉና ሰብአዊ መብቶችን ማስከበር የሚያስችሉ መርሆች ላይ በሙሉ የተፈጸመ ክህደት ነው። በጎርጎሮሳዊ 2015 ከአንድ ሚሊዮን በላይ ስደተኞችን ያስገባችው ጀርመን የአፍሪቃ ፖሊሲዋን የመቀየር ሂደት ላይ ናት። የጀርመን የልማት ተራድኦ ሚኒስትር ጌርድ ሚለር በጎርጎሮሳዊ 2016 የስደተኞች መነሻና መሸጋገሪያ የሆኑትን ሴኔጋል፣ ኒጀርና ሩዋንዳን ጎብኝተዋል። ሚለር በሁለተኛው የዓለም ጦርነት ወቅት ኢኮኖሚያቸው በጦርነቱ ለደቀቀ የአውሮጳ ሀገራት ተግባራዊ የተደረገውን የማርሻል እቅድ መሰል ድጋፍ ለአፍሪቃም እንዲሰጥ ሀሳብ አቅርበዋል። ዝርዝሩ ይፋ ያልተደረገው የሚውለር ሀሳብ በክፍለ ዓለሙ የመንግስታትን ውስብስብና ጊዜ የሚፈጅ አሰራር ወደ ጎን ትቶ የሚተገበር የኢኮኖሚ ግንባታን እውን የሚያደርግ መሆኑ ተገልጿል። ዴሊውስ ሚውለር ያቀዱት ማርሻል ፕላን ከአውሮጳ ጋር ፈጽሞ አይመሳሰልም ይላሉ። እዚህ አውሮፓ ላለነው ማርሻል ፕላን ከሁለተኛው ዓለም ጦርነት በኋላ አውሮፓን መልሶ ለመገንባት ተግባራዊ የተደረገ እቅድ ነው። እዚህ አፍሪቃ ግን ምንም አይነት መልሶ መገንባት የለም። ይልቁንም ከዚህ የባሰ ነው። በስተመጨረሻ የአውሮፓን ኢንዱስትሪዎች እና የአውሮፓን የጦር መሳሪያ አምራቾች ለማጠናከር የታሰበ ነው። ከዚሁ ጋርም ከአፍሪቃ ወደ አውሮጳ በህገወጥ መንገድ ይካሄዳል የሚባል ስደትን ለመግታት የሚተባበሩ ሀገራት በየድንበሮቻቸው ላይ ዘመናዊ የኢሚግሬሽን ቁጥጥር ስርዓት ተግባራዊ እንዲያደርጉም ነው የሚፈለገው። እንደ ጋዜጠኛ ሽሊንድቫይን፣ ስደተኞች ይሰጣቸዋል የሚባለው መታወቂያ የማንኛውንም እንቅስቃሴያቸውን መረጃ ለመንግስት ባለስልጣናት አሳልፎ የሚሰጥ እንዲሆን ተደርጎ ነው የሚዘጋጀው። እንደ ጋዜጠኛ ሽሊንድቫይን፣ ይህ የግል መረጃ ጥበቃን የሚጥስና ከመጠን ያለፈ የቁጥጥር እቅድ ነው። በአፍሪቃ ከአልጄሪያ እስከ ኬፕ ታውን እንደ ኤርባስና ራይን ሜታል የመሳሰሉ ታንኮችንና ሌሎች የጦር መሳሪያዎችን የሚያመርቱ የአውሮጳ የመከላከያ ስራ ተቋራጮች በአፍሪቃ ሀገራት የተራቀቀ ቴክኖሎጂ የሚጠቀሙ የብረት የድንበር አጥሮችን ሊሰሩ ነው። በነ ሽሊንድቫይን ዘገባ መሰረት ለነዚህ ኩባንያዎች ገንዘብ የሚከፈለው በአፍሪቃ ድህነትን ለመቀነስና ለሰብአዊ እርዳታ ከሚውለው የአውሮፓ ህብረት የእርዳታ ገንዘብ ላይ ነው። አስፈላጊ የሆኑ የኢሚግሬሽን መረጃዎች አያያዝ ላይ የሚሰሩ ሁለት የጀርመን ኩባንያዎችም አሁን ከበርካታ የአፍሪቃ አገሮች የስራ ትዕዛዞች ደርሰዋቸዋል። ድርጅቶቹ አብዛኛዎቹ ስራዎች የተሰጧቸው ጨረታ ሳይካሄድ ሌሊት በፕሬዝዳንታዊ ቤተ መንግስቶች በተካሄዱ ስብሰባዎች ነው ብላለች ጋዜጠኛ ሽሊንድቫይን። ታገሳይቱንግ በምርመራ ዘገባው ስላጋለጣቸው ጉዳዮች ዶችቨለ የጠየቃቸው የጀርመን ውጭ ጉዳይ ሚኒስቴር ቃል አቀባይ በሰጡት መልስ ጀርመን ከአፍሪቃ መንግስታት ጋር በምታካሄዳቸው የትብብር ስራዎች የመልካም አስተዳደር፣ የዴሞክራሲ፣ የህግ የበላይነት እና የሰብአዊ መብቶች ጉዳይ ሳይታዩ ቀርተው አያውቁም፤ ይህ የሚያጠራጥር አይደለምም ብለዋል። በአሁኑ ጊዜ የስደተኞችን እንቅስቃሴ ለመገደብ አጥር እንዲገነባ የሚፈልጉት የአውሮጳ መንግስታት ብቻ አይደሉም። አንዳንድ የአፍሪቃ መንግስታትም ይህን እቅድ ይዘዋል። ከዓለም ትልቁ የሚባለውን በአመዛኙ የሶማሊያ ስደተኞች የሚገኙበትን የዳዳብ ኬንያውን የስደተኞች መጠለያ መንግስት ሊዘጋ ተዘጋጅቷል። ከዚሁ ጋርም የኬንያ መንግስት ከሶማሊያ ጋር በሚያዋስነው ድንበር ላይ ትልቅ የብረት አጥር ለመስራትም አቅዷል። እቅዱ የወጣው ወደፊት ከዳዳብ ወደ ሀገራቸው የሚላኩ ሶማሌዎች ተመልሰው እንዳይመጡ ለማድረግ መሆኑን ሽሊንድቫይን ትናገራለች። እናም በእርሶ አባባል አውሮፓውያን ስደተኞችን ለማባረር ተግባራዊ የሚያደርጓቸው አሰራሮች ወደ አፍሪቃም እየተዛመቱ ነው። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።